ከምድር እስከ ህዋ በኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩትና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ትብብር በኤፍኤም አዲስ 97.1 የሚቀርብ ፕሮግራም ነው። ከምድር እስከ ህዋ ሰላም ጤና ይስጥልን፣ ክቡራትና ክቡራን የሀገር ልጆች እንዴት ከረማችሁ? በኤፍኤም አዲስ 97.1 ከምድር እስከ ህዋ ፕሮግራማችን እነሆ በጊዜው ተጀመረ። ጌታቸው መላኩ ነኝ። እስከ ፕሮግራማችን ፍጻሜ አብረን እንቆዩ። ባለፈው ሳምንት ፕሮግራማችን ስፔስና ፕላኔታሪ ሳይንስን እንዲሁም ስፔስ ዌዘርን አስመልክቶ አንድ ዝግጅትን አቅርበንላችሁ እንደነበር አይዘነጋም። ስፔስና ፕላኔታሪ ሳይንስ በሥርዓተ ፀሐይ ውስጥ ያሉ ፕላኔቶችን፣ ጨረቃዎችን፣ አስቴሮይዶችና የመሳሰሉትን እንዲሁም ከሥርዓተ ፀሐይ ውጭ ያሉ ፕላኔቶችን የሚያጠና ሳይንስ መሆኑን ተዋውቀናል። በሌላ በኩል ስፔስ ዌዘር ፀሐይ ላይ በሚከሰተው ሶላር ስቶርም ምክንያት በምድርና አካባቢ አየሯ ላይ የሚከሰት ክስተትንና የሚያስከትለውን አደጋ የሚያጠና የጥናት መስክ ነው። በባለፈው ሳምንት ፕሮግራማችን ስለ ስፔስ ዌዘር ምንነት ጥያቄ አንስተን ምላሹን ሳንቋጨው ነበር። በጊዜ ጥረት ያበቃ ነው። በዚህ በዛሬው መሰናዶ ቀሪውን ይዘንላችሁ ቀርበናል። ለማብራሪያው ከኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት የዘርፉ ባለሙያ ዛሬ ማብረውን ይቆያሉ። ዶክተር ንጉሴ መዝገብ እባላለሁ። በኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት ካሉት የስራ ክፍሎች አንዱ ስፔስ እና ፕላኔታሪ የስራ ክፍል ኃላፊ ነኝ። ዶክተር ንጉሴ ስፔስ ዌዘርን አስመልክቶ ሳይንሱ የሚያጠናውን ክስተት እንዲህ ያብራሩታል፣ የሚያመጣውንም አደጋ ይጠቁሙናል። ፀሐይ የራሷ ማግኔቲክ ፊልድም አላት እዛ ላይ እንደ መሬት ከኖርዝ ተነስቶ ወደ ሳውዝ ከሳውዝ ወደ ኖርዝ የሚሄድ ማግኔት ፊልድ አይደለም ያላት በየው ቦታው ብቅ ጥልቅ የሚሉ ግን ደግሞ የዳይፖላር እንደ አሁን እንደ መሬት ተነስቶ ከአንድ ኖርዝ እና ሳውዝ ያላቸው እየፈጠሩ የሚታዩ ጥቋቁር አካሎች አሉ ሳንስፖቶች እንላቸዋለን። ግን እነዚህ እንዳልኩት ከአቅራቢያው ሌላም ሊፈጠር ስለሚችል እነዚህ ሲነካኩ በሚነካኩበት ጊዜ ሁለት ማግኔቶች እንደማቀራረብ ወይም ከማጠጋጋት ወይም በሚፈጠረው ግፌ አይነት ፊልድ ላይኖቹ ወይም ደግሞ መስመሮቹ በሚነካኩበት ጊዜ ሊበጠስ ይችላል። በሚበጠስበት ጊዜ ከዛው አካባቢ ተነስቶ የሚመጣ ፕላዝማ አለ። እሱ ነው አሁን እኛ ሶላር ዊንድ የምንለው። ከፀሐይ ተነስቶ አቅጣጫው በተለይ የሚከሰትበት ወደኛ ከሆነ እንደየባህሪው እንደየ ጥንካሬው ከደቂቃዎች ተነስቶ ሰዓታት በቀናት ድረስ መሬት ሊደርስ ይችላል ከመሬት ማግኔቲክ ፊልድ ጋር በሚገናኝበት ጊዜ የሚፈጠረውን ተጽዕኖ ነው አሁን ስፔስ ዌዘር የምንለው ይህንን በሚሆንበት ጊዜ አንደኛ ያው እነዛ ሪጅኖች ወይም ደግሞ ፀሀይ ላይ የሚከሰቱ ሳንስፖት ከሳንስፖትም ጦቅረው ነው የሚታዩት በጣም ብዙ ኢነርጂ ነው ያላቸው እዛ አካባቢ ስለዚህ ከዛ ተነስቶ የሚመጣውን የተለያየ ስም አላቸው ሶላር ፍሌር የምንላቸው አሉ። በፍሌር በራዲሽን መልክ ነው የሚመጣው። ይሄ በጨረር መልክ በሚመጣበት ጊዜ እሱ በስምንት ደቂቃ ነው መሬት ላይ የሚደርሰው እንደ ፀሐይ ብርሃኑ ማለት ነው። በብርሃን ፍጥነት ነው የሚመጣው። ሌላው ደግሞ ከነ ፓርቲክሉ እነ ፕላዝማው ራሱ ከዛ ተነስቶ ስለሚመጣ እሱ ከሰዓታት እስከ ቀናት ሊፈጅበት ይችላል። እንደ ጉም ተነስቶ ብድግ ብሎ ስለሚመጣ ይሄንን የሚኖረው ተጽዕኖ ከባድ ነው የሚሆነው። በተለይ ደግሞ እንዳልኩት ኤነርጂው ወይም ደግሞ የሚከሰተው ክስተት ስኬሎች አሉ። ዝም ብለን ማይነር የምንላቸው አሉ። ቀላል ነው ቢደርስም ተጽዕኖው የሚታይባቸው የመሬት ክፍሎች ወደ ኖርዝ እና ፖል አካባቢ ብቻ ሊሆን ይችላል። ያለ ሚዲየም ከዛ ደግሞ ስትሮንግ፣ በጣም ሞገዳማ እየሆነ ሲሄድ ብሎ ደግሞ በጣም አደጋው መሬት ላይ ከደረሰ ያሉ ቴክኖሎጂዎቻችን ብቻ ሳይሆን ወደኋላ የሚመልሰን ሊመልሰን የሚችል ወደ ነበርንበት ወደ ቴክኖሎጂ ወዳልነበረበት ዘመን ሊመልስ የሚችል አደጋ ሊከሰት ስለሚችል ነው ስፔስ ዌዘር እንደ ዲስፕሊን የምናጠናው ነው። ስለዚህ ይህም ምንድን ነው የምናደርገው? ፀሐይን ከፀሐይ የሚነሳውን እነዚህ ያልኳቸው ክስተቶች ማስቀረት አይቻልም፣ ግን ቀድሞ መከታተል ይቻላል። ቀድመን ሞኒተር በማድረግ ወይም በመቆጣጠር በማየት ምን ሊከሰት ይችላል ከተከሰተስ በምን ለቨል ነው ወይም ደግሞ ምንድን ነው መጠኑ እኛ ላይ የሚያደርሰው የሚል ሳይንቲስቶች በሞዴልም ደቨለፕ በማድረግ ተጽዕኖውን ቀድሞ መተንበይ የሚቻልበት የትምህርት የምርምር ክፍል ነው ስለዚህ የምርምር ክፍል ናሳ ትልቁ የስፔስ ዌዘር ፕሪዲክሽን ሴንተር የሚባል አካል አላቸው ሌሎች ዓለማት ላይ ያሉም በአብዛኛው ከዚህ ሴንተር ጋር ነው በቁርኝነት የሚሰሩት ለመሆኑ ሶላር ስቶርም አደጋ ሊያደርስባቸው የሚችሉ አበይት ነገሮች ምንድን ናቸው? ይህንን አደጋ ለመቋቋም የሚደረጉ ተግባራትስ ምን ይሆኑ? አደጋው በኤቪሽን በፍላይት በጣም አደጋ አለው። አንደኛ ከኤቪሽን አልቲቱድ ወይም ደግሞ እነዚህ የበረራ በረራ ከፍታ እና ከዛ በላይ ያለውን በቀጥተኛ ይሄ አደገኛ የሆኑ ጨረሮች ሰውነታችን ላይ ገብተው ጤናችን ሊያውቁ ይችላሉ። ለምሳሌ ካንሰር የመሳሰሉት ነገሮች ያስከትላሉ። ይሄ ቀጥተኛ ነው። ኤቪዬሽን ራሱ የተወሰነ አይደለም እሱ ሬዲዮሎጂስቶች መሬት ላይ እንኳን አንድ ሰው ለህክምና ቼስት ኤክስ ሬይ ሌላ ሌላ ነገር ሲያደርግ ከተወሰነ መጠን በላይ ሲያልፍ ለጤናው አደጋ ስለሚሆን ተብሎ እንትን ይደረጋል። ስለዚህ ኤቪዬሽኖች እንደዚህ አይነት አማውንቱ እየታወቀ እረፍት የሚወስዱበት ጊዜ አለ። ስለዚህ ኤቪዬሽን አንዱ አደጋ በዚህ ተጽዕኖ ስር ያለ ነው። ፓወር ኤሌክትሪሲቲ፣ አሁን እዚህ ላይ በብዛት ሰው እንዲገባው የምፈልገው እንዴት ከፀሐይ በሚመጣ ጨረር ከጨረርም ያለፈኛ የሚነሳው ሞገድ ወይም ስቶርም እንለዋለን። እንዴት በኤሌክትሪሲቲ ላይ ተጽዕኖ ይፈጥራል ሲባል በብዙ መልኩ ነው፣ ግን እኔ ዲቴይሉ ሳልገባ የመሬት ማግኔቲክ ፊልድ ቀጥታ ከፀሐይ የሚመጣውን በስቶርም ጊዜ መጥቶ ይጫነዋል። በሚጫንበት ጊዜ የመረበሽ ወይም ደግሞ የመንቀጥቀጥ አይነት ይፈጥርና ፊዚክሱ ምን ይላል የመሬትም ማንኛውም ማግኔቲክ ፊልድም ሲረበሽ ማግኔቲክ ፊልዱ ከረንት ይፈጥራል ወይም ኤሌክትሪሲቲ ይፈጥራል። ይሄ በፊዚክሱ ፋራዳይ ሎ ኦፍ ኢንዳክሽን እንለዋለን። ስለዚህ መሬት ደግሞ በተፈጥሮዋ የሆነ ኮንዳክቲቭ ኤሌክትሪሲቲ የሚያስተላልፉ ንጥረ ነገሮች ያሉባት ነች። ስለዚህ ይህንን ማግኔቲክ ፊልድ የመሬት መጥቶ ከፀሐይ የመጣውን በሚጫንበት ጊዜ የሚፈጥረው ረብሻ ወይም መረበሽ ታች ድረስ ወጥቶ መሬትን ወደ ኤሌክትሪክ ወደ ኮንዳክተር ይቀይራታል ወደ ኮንዳክተር ስቴት ያመጣ ትሆናለች። ማግኔቲክ ፊልዱ አየር ላይ ነው፣ አየር ላይ ነው ተላለፈው ከሰሜን ዋልታ ወደ ደቡብ ዋልታ፣ ከደቡብ ዋልታ ወደ ሰሜን ዋልታ እንቅስቃሴ። ከውጭ የመጣ ኃይል ማግኔቲክ ፊልዱን መስመሩ ላይ ሲያርፍ፣ ይሄ መስመሩ ሲረበሽ፣ ልክ ውሃ ላይ ድንጋይ ስኖረ ውሃ ቦጭረቆሎ ወደ ውስጥ መንቦጫ ርቁ እንደሚታይ፣ ይሄም መሬት ገጽ ድረስ ሊወርድ ይችላል። ይህንን እዛ ላይ በሚፈጠረው የመንቀጥቀጥ ወይም ፐርተርበሽን እንለዋለን። መሬትን ወደ ኤሌክትሪክ እንትን ይቀይራትና፣ ኮንዳክቲቭ ነች የማስተላለፍ አቅም ስላላት። አዎ የመጡት የኤሌክትሪክ ኃይሎች መሬት ላይ ሲያርፉ መሬትን ወደ ኤሌክትሪክነት ይቀይራል። በሁለት መልኩ ነው። አንደኛ ያልተገባ ከረንት በይሄ ትራንስሚሽን ላይ የዝርጋታው የተዘረጋው ላይ ሌላ ከረንት ኢንዱስ ያደርጋል። ስለዚህ ማግኔት ማግኔቲክ ፊልድ ኤሌክትሪሲቲ ይፈጥራል፣ ኤሌክትሪሲቲም መልሶ ማግኔቲክ ይፈጥራል የሚለው ነገር ኮንሰፕት መሰረት መሬት ወደ ኮንዳክተርነት ትቀየርና ከረንት ፍሎው ያደርጋል ኤሌክትሪሲቲ ትቀየርና በዚህ ሰዓት ፓወር ዝርጋታ ሄዶ ሄዶ ያልተገባ ከረንት በሚኖርበት ጊዜ ተብሎ ወደ መሬት የሚቀበር አለ ግራውንዲንግ ወይም እርዚንግ የሚባለው ስለዚህ በዛ ጊዜ ተመልሶ ከታች ወደ ላይ ከረንት ፍሎው ያደርጋል ወይም ደግሞ ይተላለፋል። ስለዚህ በዚህ ጊዜ ደግሞ ትራንስፎርመሮች ቀጥታ በጣም ይግላሉ ከአቅማቸው በላይ ስለሚሆን፣ ይሄ ከአንዴም ሁለቴ አጋጥመዋል። ትልቁ አሁን የኩቤክ ሃይድሮ ፓወር በ1989 ለሳምንታት የዘለቀ ሃይድሮፓወር የካናዳው ሃይድሮ ፓወር በዚህ ምክንያት እንዳለ ፓወር ግሪዱ ተበላሽቶ ለሳምንት ያህል እንግዲህ አንድ ትልቅ ከተማ ኤሌክትሪሲቲ ሲቋረጥበት ከዛ ጋር ተያያዥ ነት ያላቸው የኢኮኖሚክ ሎስ ቀላል አይደለም በጤናውም በኩል ስለዚህ እንደዚህ አይነት ያጋጥማል በ2003 በፈረንጆች ሃሎዊን ስቶርም እንለዋለን ምክንያቱ በሃሎዊን ፔሪድ ኦክቶበር ሀያ ስምንት እስከ ሰላሳ ላይ ስላጋጠመ ነው። ይሄም ራሱ የስፔስ ዌዘርን በኤሌክትሪሲቲ ላይ ይሄን ያህል ተጽዕኖ አይኖረውም ተብሎ ጥናቱም ተትቶ ስለነበረ በአብዛኛው በተለይ ደግሞ እነዚህ ፖላር ከሆኑ ወደ መሀል ወደ ሚድ ላቲቱድ ወደ ኢኩዌተር ተጽዕኖ ያን ያህል አይደለም ተብሎ ይታሰብ ስለነበረ በ2003 ደቡብ አፍሪካ ላይ ባጋጠመው የስቶርሙ ኢፌክት ባደረሰው ጉዳት በእነሱ ወደ አስራ ምናምን ሚሊየን ራንድ ትላልቅ ትራንስፎርመሮች ተቀጥለውባቸው ከዛ በኋላ ጥናቱ በየዩኒቨርስቲው በየተቋሙ እንዲሰጥ ተደርገዋል። ስለዚህ እኛም እንደ ሀገር ትላልቅ የትራንስሚሽን የህዳሴ ግድብ አይደለም ሎካል ለሌሎችንም ኤክስፖርት እናደርጋለን ተብሎ ይታሰባል። ስለዚህ ረዣዥም የሆኑ ረዥም ርቀት የሆኑ የመተላለፊያ መስመሮች ይኖራሉ። ስለዚህ የዚህ እንትን ቀማሽ ነው የሚሆኑት። ስለዚህ እኛ ለዚህ እንደዚህ አይነት ነገር ቀድመን እውቀቱ እንዲኖረንና ለሚመለከተው አካል እንዲህ አይነት ነገር ሲያጋጥም ምንድን ነው ማድረግ የሚቻለው፣ አሉ መፍትሄዎችን ለመጠቆም የሚያስችለን አንድ አካል ነው። አስትሮኖቶች ቀጥታ ይህን ነገር አፌክት የሚያደርጋቸው ሳትላይቶች፣ እነዚህ ጉዑዝ የሆኑ ቴክኖሎጂዎች ራሱ ሴንሲቲቭ የሆኑ ማቴሪያሎች አሏቸው፣ ከሶላር ፓኖሉ ጀምሮ ማለት ነው። እነዚህ በጣም በብዛት የሚችል የሚችል ኤነርጂ ላያቸው ላይ ስለሚያርፍ እነዚህም ሊጎዱ ይችላሉ። የስፔስ ዌዘር የጥናት ማዕከል ወይም የመቆጣጠሪያ ወይም ሞኒተሪንግ ማዕከል የማቋቋም አስፈላጊነት ምን ያህል ጠቃሚ ይሆን? የስፔስ ዌዘር ሞኒተሪንግ ላብራቶሪ ወይም ሴንተር ማቋቋም ቀድሞ የሚሆነውን በማወቅ የሚያስከትለውንም ጉዳት በመተንበይ ለሚመለከተው አካል ቅድመ ዝግጅት እንዲያደርጉ ምክር መስጠት ነው። ስለዚህ ይህንን ለማድረግ ደግሞ እንደ ማዕከልም ማቋቋም አስፈላጊ ነው። ቅድመ ዝግጅቱም አስፈላጊ ነው። እውቀቱም ክህለቱም ማካበት ተገቢ ስለሆነ በዚህ በዚህ መልኩ ስፔስ ዌዘር አንዱ የስፔስ ሳይነስ የምርምር ማዕከል ነው። እንደውም በሌላው ዓለም እንደነ አሜሪካ ሁለት ሺ ከሁለት ሺህ በላይ ሳትላይቶች ቴክኖሎጂዎች ህዋ ላይ የሚያስቀምጡት በቀላሉ በእንደዚህ አይነት ክስተት በአንዴ ወዳልነበረ ሊመለሱ ይችላሉ። የቅርብ እንኳን የስፔስ ኤክስ ሚሽን የስታርሊንክ የሚባለው ሚሽን ለኮሚኒኬሽን የሚያገለግሉ ሳትላይቶች በፈረንጆች ባለፈው ሰኔ ወደ አርባም የሆኑ የስታርሊንክ አካል የስታርሊንክ የተላኩ ሳትላይቶች ወደ ሰማይ በተላኩበት ቀን ተቃጥለው ነው ወደ መሬት የተመለሱት። ይሄ ሲባል እንደውም ስኬል ከሚሰጣቸው ያን ያጋጠመው ከፀሐይ የተነሳ ሞገድ ወይም ደግሞ ሶላር ስቶርም ማይነር በሚባል ለበል ነበር። በጣም ትንሽ በሚባል ትንሽ በሚባል ግን እንዲሁም ሆኖ አንድ ትልቁ የሳትላይቶች ከጥቅም የሚያስወጣቸው በእኛ አትሞስፌሪክ ድራግ እንለዋለን። ታችኛው የመሬት ማን ነው የአየር ከባቢ ከመጠን በላይ አዮናይዝድ ይሆናል። የፀሐይን ጨረር ታች ድረስ ወርዶ ያልተገባ ደንሲቲ ይፈጥራል። እዛ እዚህ ፍግታውን ከመጠን በላይ ይሆንና ሳትላይቶች ከተቀደላቸው ቀድመው ከጥቅም ውጭ እንዲሆኑ ያደርጋል። እንዲሁም ደግሞ አደጋው አይሎ ከጥቅም ውጭም ሊያደርጋቸው ይችላል። ስፔስ ዌዘር ሲጠና ስለ ኤሌክትሪኩ የሚያጠና ሊኖር ይችላል። እንደገና ደግሞ ከዚህ ከኛ ከመሬት ከባቢ አየር ጋር በተያያዘ የሚያጠና እዛ ላይ የሚያመጣውን ተጽዕኖ የሚያጠና ሊኖር ይችላል። ክፍፍሎች አሉት ይመስለኛል። ሙያ እውነት ነው። በዋናነት ይሄ ስፔስ ዌዘር እንደ ሌሎቹ ፊልዶች የብዙ የምርምር ክፍሎች ወይም የጥናት ክፍሎች አንድ ላይ ሆኖ የሚሰሩበት ነው። የኢትዮጵያ ሜቴሮሎጂካል ኢንስቲትዩት ስለ እለታዊ የአየር ትንበያ የሚያወጣው ስለ ኦሽኑ ብቻ ከኦሽንና ከምድር የባህሩና የሚኖረውን የሚያጠና የትምህርት ክፍል ይኖራል። እዚሁ ያለው ሎካል የሆነውን ዳይናሚክስም ሊያጠና የሚችል አካል ይኖር ይችላል መሬት ላይ ያለውን። ስለዚህ እንደዛም ትልቁ የስፔስ ዌዘር ምክንያት ወይም መነሻ የሚሆነው የፀሐይን፣ ከፀሐይ የሚነሳ ነው ከፀሐይና ከሌሎች የኮስሚክ የሚመጣውን ኤነርጂ የሚመጣውን ኮስሚክ ስንል የህዋ የህዋ የህዋዋ ከህሌሉ አዎ፣ ፀሐይ በዋናነት ቅርብ አቅራቢያችን ያለችው እና የኤነርጂ ሶርስ ወይም ደግሞ እንደዚህ አይነት የጨረርም ለስፔስ ወይዘር ምክንያትም ትሆነን በዋናነት ፀሐይ ስለሆነች እንጂ ከሌላውም ከቅርብ ካሉ ስታሮቹም ከዋክብትም እንደዚህ አይነት ሊመጣ ይችላል። ለዚህ ነው ራዴሽን ሶላርም ኮስሚክም ብለን የምንለየው። ሶላር ስቶርም ወይም ሶላር ፍሌር በተለያዩ ጊዜያት ሊከሰት ይችላል። ቢቢሲ በዚህ ሳምንት ይዞት በወጣ አንድ ዘገባ ከፀሐይ በተነሳ ሶላር ፍሌር ማለትም ፀሐይ ላይ በተከሰተ ፍንዳታ በመጣ ሶላር ፍሌር ሰሜናዊ ዩናይትድ ኪንግደም በተለየ ብርሃን ተጥለቅልቆ እንደነበር ገልጿል። የሰሜን ብርሃኖች አውሮራ ወይም ኖርዝ ላይትስ አውሮራ ይሉታል እነርሱ ከደማቅ ወይም ጥቁር ቀይ፣ ወይን ጠጅ ጥቁር አረንጓዴና አረንጓዴ የጨረር መጋረጃ ከሰማይ ወደ ምድር ተዘርግቶ የታየበት ክስተት ነበር። ዘገባው እንደሚለው ፀሐይ ላይ የሚፈጠር የሶላር ፍሌር ፍንዳታ በመሬት ከባቢ አየር ሲደርስና በከባቢ አየር ውስጥ ያሉ ቅንጣቶችን ወይም ፓርቲክሎችን ቻርጅ ሲያደርጋቸው የሚከሰት ክስተት ነው። ይህን ክስተት በሰሜን ዩናይትድ ኪንግደም ስኮትላንድ ውስጥ ማየት የተለመደ ነው። እንዲህ እንዳሁኑ በደቡባዊ እንግሊዝ ጭምር ማየት በጣም አልፎ አልፎ የሚከሰት መሆኑን ይገልጻል። በሶላር ፍሌሩ ቻርጅ የሚደረጉት ቅንጣቶች ወይም ፓርቲክሎች ከኦክስጅንና ናይትሮጅን ጋር በሚፈጥሩት መስተጋብር በዋልታዎች አካባቢ አረንጓዴና ቀይ ቀለም ያመነጫሉ ይላል ዘገባው። በዋናነት የፀሐይን ባህሪ የሚያጠኑ ሳይንቲስቶች ወይም የትምህርት ክፍል ሄሊዮ ወይም ሶላር ፊዚክስ አንዱ ዋነኛው ነው። ሄሊዮ ያው ፀሐይን እና ፀሐይ ዙሪያ ያሉት ፕላኔቶችም ጨምሮ የሚያጠና ማለት በዋናነት ግን የፀሐይን ምክንያቱ መቼ ምን ይከሰታል የሚለው ለማወቅ የፀሐይን እንደ ፍንዳታ ሲኤምኢ የሚባለው አይነት አለ፣ ሶላር ፍሌር አለ፣ ሌሎች ስም ያላቸው እዛ የሚፈጠሩ እንትኖች አሉ። ይሄ ሁሉ ታች ኮር የፀሐይ ውስጠኛው አካሏ በሚፈጠረው ቴርሞኔኩላር ፊዥን የምንለው ከዛ ነው የሚነሳው። ስለዚህ ስለ ፀሐይ ጠለቅ ያለ እውቀት አስፈላጊ ነው። ስለዚህ ሄሊዮ ፊዚስቶች ወይም ሶላር ፊዚስቶች ይህ በአስትሮኖሚ የትምህርት ክፍል ያሉ ባልደረቦቻችንም በቅርበትም የምንሰራበት ለወደፊትም በዚህ ዙሪያ ከፍተኛ እውቀት ይፈልጋል። ከዛ አለፍ ስንል ደግሞ በፀሐይና በምድር እንኳን መቶ ሀምሳ ሚሊየን ኪሎ ሜትር ርቀት ነው ያለው። ይሄ ቫኪዩም የምንለው የህወ አካል ባዶ ሆኖ ሳይሆን ፕላዝማ ስቴት ላይ ያለ ነው። የራሱ የሆነ ከፀሐይም ከሌላም የሚመጣውን ንጥረ አካል የራሱ የሆነ ማግኔት የሚዲየሙ የዛ የሚተላለፍበት የራሱ የሆነ ማግኔቲክ ፊልድም ጭምር ስላለው ነው ከመሬት ሲመጣ መረበሽ የሚፈጠረው። ስለዚህ በዛ ዙሪያ ያለውን ሕዋ አካል የሚያጠና የፕላዝማ ፊዚስቶች በጣም አስፈላጊ ናቸው። ይሄ በጣም ፒዩር የቲዎሪ የፊዚክስ፣ የኬሚስትሪ ባክግራውንድ የማቲማቲክስ የሚፈልግ ነው። ከፀሐይ የሚነሳውን ንጥረ ነገር ወይም ፕላዝማ እንዴት ሆኖ መቼ በምን ምን ባህሪ ይዞ መሬት ላይ ይደርሳል? ሌሎች የሚያልፍበት መንገድ ጠናል፣ ባዶ ስላልሆነ እውነት ። ስለዚህ ፕላዝማ ፊዚስቶች በዚህ ረድፍ ያስፈልጋሉ ማለት ነው። የመሬት ማግኔቲክ ፊልድ አላን ስንል ብዙ አይነት ባህሪ አላት። ተለዋዋጭ ነው፣ ይቀንሳል፣ ይጨምራል ከሌላ መጥቶ በሚጨመርበት ጊዜ የሚኖረውን ባህሪ ይለዋወጣል ስለዚህ ጂኦ ማግኔቲዝም ወይም የማግኔቲክ የእርዝ ማግኔቲክ ፊልድ ብቻ ሳይሆን በዚህ ዙሪያም ስፔስ ላይ ያለው ራሱ ማግኔቲክ ፊልድ መሬት ላይ ና ወደ ላይ ወደ ህዋ ከፍ እያልን ስንሄድ የራሱ የሆነ ባህሪ ይዘቱ አቅጣጫው ጥንካሬው አቅጣጫው የሚያጠና እነዚህ ሳተላይቶች መሬት ላይ ዳይሬክሽን ራሱ አንፈት እንዴት ነው የሚያውቁት ሳተላይቶች በአብዛኛው ጋይድ የሚያደርጋቸው ወይም አንፈት የሚጠቁማቸው የማግኔቲክ ፊልድ የእርዝ ማግኔቲክ ፊልድ ወይም የማግኔቲክ ፊልድ ላይኖቹን ባህሪ ማጥናት ይፈልጋል። ለሳትላይቶች ብቻ ሳይሆን ለወደፊትስ ምንድን ነው የሚሆነው? የመሬት ማግኔቲክ ፊልድ እየቀነሰ ሄዶ አንድ ቀን ቀጥ ቢል ምንድነው የሚያጋጥመው? ቀደም ብዬ እንደተናገርኩት ከፀሐይ የሚመጣውን ከሌላ የሚመጣውን ንጥረ ነገር ታች ድረስ ወርዶ ህይወት ላይ ከል ይፈጥራል። ስለዚህ ስለ ማግኔቲክ ፊልድም የሚያጠና የትምህርት ዘርፍ አለ ማለት ነው። ይሄ ከባቢ አየሩ ራሱ እንዴት ይለዋወጣል በስፔስ ዌዘር ምክንያት ስቶርም በሚነሳበት ሞገድ ያለው ነገር በሚመጣበት ጊዜ እሱንም የሚያጠና አይኖስፌሪክ በአይኖስፌር ብቻ የሚያጠሉ እንደ አትሞስፌሪክ ሳይንስ እንደምንለው አይኖስፌሪክ ሳይንስም አለ። እሱ ብቻ አይደለም፣ ስፔስ ዌዘር ኤሌክትሪሲቲ በፓወሩ ብዙ ተርሚኖሎጂዎች አሉት። ቀደም ብዬ ያልገለጽኩት መሬት እንደ ኤሌክትሪሲቲ ማስተላለፊያ ሆና ከኤሌክትሪሲቲ በራሱ ወደ ተመልሶ ወደ ትራንስሚሽን ላይኖቹ ይሄ በእርዚንግ በሚገባው ኬብል ተመልሶ የሚገባበት ይህንን የሚያጠና የጂአይሲ ጂኦማግኔቲክል ኢንዱስድ ከረንትስ ነው የምንላቸው ሲስተሙ። በዚህ ዙሪያ ደግሞ ከማግኔቲክ ፊልድ ጋር ተያይዞ ከአይኖስፌሪክ የአይኖስፌሩ ይሄ ከባቢ አየር የሚኖረው አያይዞ የሚያጠኑ ሰዎችም ወይም ደግሞ ሪሰርቸሮችም ያስፈልጋሉ። እንዲህ እያለ በየዘርፉ ምርምር ማካሄድ ያስፈልጋል። ስለዚህ በእኛ ተቋምም ፕራክቲሱ እነዚህ የዘረዘርኳቸው በዋናነት የምንሰራባቸው ፊልዶች ናቸው ማለት ነው። ክቡራትና ክቡራን የሀገር ልጆች፣ ለዛሬ ያዘጋጀነውን በዚሁ ቋጨን። ፀሐይና ባህሪዋን አስመልክቶ ሌላ ጊዜ በጥልቀት የምናይ ይሆናል። በሥርዓተ ፀሐይ ውስጥ ያሉ አካላትንም እንደየሁኔታው እየለየን ለማየት ጥረት እናደርጋለን። ዶክተር ንጉሴ መዝገበን በእናንተ ስም አመሰገንን። ሳምንት በሌላ ርዕሰ ጉዳይ እንገናኛለን። እስከ ሳምንት መልካም የሥራ ጊዜ ተመኘን። ጌታቸው መላኩ ነበር። ከምድር እስከ ሕዋ በኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩትና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ትብብር በኤፍኤም አዲስ 97.1 የሚቀርብ ፕሮግራም ነው። ከምድር እስከ ሕዋ